ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ፣ ከሚቀርብላችሁ ጉዳዮች መካከል የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው የሰማናት ዶክተር እልልታ ረጋሳን ነው። ዶክተር እልልታ በውጭ ሀገራት የሚኖሩ ኢትዮጵያ ላይ ትኩረቱን ያደረገ አኳክሉ ፋሚሊ የተሰኘ ተቋም መስራች ናት። ተቋሙን ብሎም ትውልድ ኢትዮጵያውያንን የሚመለከቱ ሀሳቦችን በምሽቱ ታጋራናለች። ይህንንና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ዝዩመራለው ኤልያስ አስማሪ ደግሞ የድምፅና የምስል ቅንብሩን ይከውንላል። አብራችሁን እንድትቆዩ ጋብዛለን። ወደ ቀዳሚው ዝግጅት ስንሻገር ጋቢና ቪኦኤ ወጣቶችን ላይ የሚያተኩር ልዩ የአሜሪካ ድምፅ ቅንብር ነው። ወደ ቀዳሚው ዝግጅት ስንሻገር ዶክተር እልልታ ረጋሳ ትውልድ ኢትዮጵያውያን በጤና በትምህርት በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳክሉ ፋሚሊ ተቋም መስራች ናት። ከሕክምና ባለሙያነቷ ተሻግረው ለአመታት በዘለቀው ማህበረሰብ አገዝ ተሳትፏም ትታወቃለች። ዛሬ ምሽክ ዘለግ ያለ ጊዜ በሚወስደው ቆይታችን ትውልድ የኢትዮጵያውያን ቤተሰቦችን የሚመለከቱ ጉዳዮችን እናነሳሳለን። ዶክተር ለልታ አስቀድማ ይህን ተቋም ለመመስረት ያበቋትን ምክንያቶች ትነግረናለች። ይህንን አገልግሎት የአኩኩሉ ፋሚሊ አገልግሎት ለመጀመር የገፋፋኝ ያነሳሳኝ በቤተክርስቲያንና በቅድስት በቅዱስ ቤተክርስቲያን እና በሰንበት ትምህርት ቤት የነበረኝ አገልግሎት ነው እና እዚህ ሀገር በወጣትነቴን የመጣሁት የአስራዎቹን የእድሜ ክልል እንዳለፍኩኝ ሰንበት ትምህርት ቤት ታቀፌ በቅድስተ ማርያም ዋሽንግተን ዲሲ ባላቸው ታቀፌ በሰንበት ትምህርት ቤት ታገለግል ነበር እና የሚገርምህ፣ አቶ አብታሙ ይሄንኑ ነበረ፣ በአክኩሉ ፋሚሊ ያለውን አገልግሎት ነበረ። በዛም ጊዜ ሳገለግል የነበረው እስካሁንም ሰዓት ድረስ ማለት ነው። እና ሳገለግል በማህበረሰባችን የማየው ነገር አለ፣ ጉድለት አለ፣ የመረጃ ጉድለት አለ። ከመረጃ ጉድለት ትምህርት ከማጣት ምክንያት ቤተሰብ ራሳቸውን ትዳራቸውን በአግባቡ ለማስተዳደር ልጆቻቸውን ለማሳደግ ብዙ ሲቸገሩ ያለው። ግን ብዙ መረጃዎች አሉ። መረጃዎቹን ግን ማን አምጥቶ ያቀርበው? ማን ያግኘው? አግኝቶ ደግሞ ለሕብረተሰባችን በሚገባው ቋንቋ ማን ያስረዳ? ግልጽ አድርጎ አብራርቶ፣ ባህሉን ቫሊዩስ የሚባለው ዋጋውን ማህበረሰቡ ወጉን ጠብቆ ሃይማኖቱን ጠብቆ ማን ያስረዳ? ያን ደግሞ ከተረዱ በኋላ እንዴት ነው የሚጠቀሙት የሚለው ነገር ሁሌም ይረብሸኝ ነበረ። ቁጭት ነበረብኝ ውስጤና እኛ ስናገለግል፣ አንድ ሰው አንድ ቤተሰብ መረጃ አግኝቶ ይጠቀማል፣ ሌላው ቤተሰብ አያገኝም። አንድ ወጣት መረጃ አግኝቶ ትልቅ ቦታ ይደርሳል፣ ሌላ ወጣት ግን በዚህ ሀገር ተቀምጦ መረጃ የለው። ደግሞ ሰለባ አንዱ እኔ እና አንድ መረጃ በገንዘብ የሚተመን መሆኑን በራሴ ሕይወት አይቼዋለሁና በዚህ ምክንያት እኔ በቃ አእምሮ ውስጥ ይሄ ነገር መሰራት አለበት። እንዴት ይሰራ? መቼ ይሰራ? በምን መልኩ ይምጣ? ግን ውሉ ግልጽ አልሆነልኝም ነበር እና እግዚአብሔር ይመስገን ከአገልግሎት ከመብሰል ብዛት መጨረሻ አወኩት እና አኮኩሉ ፋሚሊ የሚለው መጣ ማለት ነው። እንግዲህ ይሄ አኮኩሉ ፋሚሊ የተባለው ተቋም ጤናን፣ ትምህርትን፣ ንግድን፣ ቤተሰብን የሚመለከቱ መረጃዎችን ያጋራል፣ አገልግሎቶችንም ትሰጣላችሁ። እንደው የኛ መሰናዶ አንድ ትኩረት ከሆነው ጉዳዮች መካከል አንዱ ቤተሰብ ነው። ቤተሰብን በሚመለከት ለዓመታት የዘለቀ አገልግሎት እንደሰጣችሁ ሰምተናል። እዚህ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ቤተሰቦች፣ ወጣቶች እና ህፃናት ከሞላ ጎደል የሚደርስባቸው የተለያዩ ችግሮች የሚጋፈጧቸው የተለያዩ መሰናክሎች አሉ። በእናንተ ዘንድ ጎልተው ያገኛቸዋቸው ችግሮች የቶቹ ነበሩ? በምንስ መንገድ ነው ለነሱ እልባትና የተሻለ ውጤት ለማምጣት ጥረት እያደረጋቸው የምትገኙት? በኛ በኩል በቤተሰብ አያያዝ ላይ ጉልህ ችግር ነው ብለን ያገኘነው የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው። ያለውን መረጃ ተጠቅሞ ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው። ምክንያቱን ልግለጽልን። እኛ ከኢትዮጵያ መጣን። ባህላችን ይሆን አስተዳደጋችን ይሆን በጣም ኮንሰርቫቲቭ ስለሆንም ወይም ደግሞ ቁጥብ ስለሆንም ሊሆን ይችላል። መረጃ ደርሶን ማስተላለፍ አንችልም። ያ ችግር ወደ ልጆቻችን ሄደዋል። ልጆቻችን በቂ መረጃ ባለማግኘታቸው ምን ይሆናል መሰለህ? እኛ ካደግንበት እድገት በላይ ሜድ አልቻልም። ለምሳሌ እኔ ወደ አሜሪካ ሀገር መጣው፣ ከመጣው በኋላ ኮሌጅ ገባው። ምስጋና ይድረሰው ለፈጣሪ ኮሌጅ ገባው፣ ተማርኩ ጨረስኩኝ። እኔ ታየኝ ተቀጥሬ መሰራት ነው። ተቀጥሬ በአንድ ሆስፒታል፣ የህፃናት ሆስፒታል ውስጥ እሰራለሁ። ከዚህ በላይ ማደግ እንደምችል ማንም ያስተማረኝ የለም። ከዚህ በላይ ማደግ እንደምችል ካፓሲቲ አቅሜ ማንም ሊወስነው እንደማይችል እና መረጃዎች ባገኝ ይበልጥ ላድግ እንደምችል ማንም የመራኝ ሰው የለው። ይሄ ነው እኛ ማህበረሰብ ውስጥ የሚጎላው። ምክንያቱም ልጆቻችንን በአስተዳደር ስራ አናያቸውም፣ በህዝብ አገልግሎት ውስጥ አናያቸውም። በአሜሪካን ኮሚኒቲ ነው ማወራው። በከንቲባነት አላያቸውም የእኛን ልጆች፣ በእንደራሴነት ወይም በኮንግረስ ውስጥ በሴኔት ውስጥ ሲሰሩ ሲወዳደሩ አላይ ነው። ይሄን የሚጀምረው ከቤተሰብ ነው። አየህ እኔ አብሬ እያደግኩበት ያየሁት ይሄ ትልቅ ጉድለት ነው። ምንድን ነው ብለን ወደ ታች ስንገበያየ ነው ወላጆች ከልጆች ጋር በየቀኑ የሚያገኙት ግንኙነት የሚያሳልፉ ጊዜ ውሱን ነው። ወላጆች ለልጆቻቸው የሚሰጧቸው ሜንቶርሺፕ ሜንቶርሺፕ ወይም ደግሞ የአርያነት የምሳሌነት አገልግሎት ውሱን ነው። ይገርማል። ይሄ ተጽዕኖ ልጆች ያሳድራል። ሌላው ወላጆች በሶስተኛ ደረጃ ኃላፊነት የመውሰድ ቤተሰብን ትዳርን ከማስተዳደር ቀጥሎ ስራን ሰርቶ ኑሮን ከማሸነፍ ቀጥሎ ያው ታውቀዋለህ፣ በዚህ ሀገር ተበድላ ኑሮ ከዛ ቀጥሎ ኃላፊነት በቀበሌም፣ በእድርም፣ በሌሎቹም ኮሚቴዎች፣ በመስጊድም፣ በቤተክርስቲያን ውስጥ ኃላፊነት ወስዶ የመቻሌንጅ የማድረግ ራሳቸውን የመፈተን አላይም፣ ውሱንነት ያ ውሱንነት ወደ ልጆቻችን አልፏል። ያ መቀየር አለበት። ልጆቻችን ማደግ አለባቸው። ይሄን ማድረግ የምንችለው ወላጆችን በመደገፍ ነው። ልጆችንም ደግሞ ጎን ለጎን በማነጽ ዶክተር ልልታ ለየት ባለ ሁኔታ በቅርብ ጊዜያት ውስጥ በማህበራዊ አውታሮች ላይ በመውጣት አጫጭር ቪዲዮ ስራዎችን አዳዲስ መረጃዎችን ታጋራለች የማህበራዊ አውታሮች ሚና በተለይ እንደዚህ ያሉ ማህበረሰብ አገዝ የሆኑ ነገሮችን የማህበረሰቡን ንቃተ ህሊና ከፍ የሚያደርጉ ጉዳዮችን በማዳረስ ጉዳይ ያላቸው ሚና ምን ያክል ነው የእኛ ማህበረሰብስ የተጠቀመበት ደረጃው ሲመዘን ምን ያህል አመርቂ ነው? ምን ያህል በቂ ነው ብለሽ ታስቢያለሽ? ከአንቺ ልምድ ተነስተሽ የተወሰነ እይታሽን አካፊ። ካየሁት የድህረ ገጽ አጠቃቀም ማህበራዊ መገናኛ ሚዲያዎች በጣም ጠቃሚ ናቸው፣ በጣም ጠቃሚ ናቸው እናልኩ። በአገልግሎት ዘመኔም አይችዋሉ በስብሰባ አዳራሽ፣ በቤተክርስቲያን ውስጥ፣ በሰንበት ትምህርት ቤት ውስጥ ወይም ደግሞ በቫይበር፣ በቴሌግራም የምታስተላልፈው ወሰን ይላል። ግን ደግሞ ወደ እነዚህ ፕላትፎርሞች ወደ እነ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ሌሎችም ኢንስታግራም ገፍተ ስትሄድ የሚተመልካችሁ ብዙ ነው፣ እና ያንን ነው የተማርኩት። ሰውን ለመድረስ የፕሮግራሙን ተደራሽነት ለማጠናከር ማህበራዊ ሚዲያ ላይ መግባት አለብን። ምክንያቱም ወጣቶቻችን ያሉት ቲክቶክ ላይ ነው፣ ጎልማሶቻችን ያሉት ቲክታክ ላይ ነው። ጎልማሶችም ቤተሰቦች ደግሞ የቤተሰብ ትኩረት ያላቸው ፌስቡክ ላይ አይቻለሁ። ዩቲዩብ ላይ አይቻለሁ። አየህ፣ ዴሞግራፊክሱ የሰው አጠቃቀም ይለያያል። ወጣቶችን ብዙ ጊዜ ዩቲዩብ እና ፌስቡክ ላይ ላያቸው ማያቸው በአብዛኛው ቲክታክ ላይ ነው በብዛት ነው ማያቸው። እና የሚሰሩ ፕሮግራማች ይዛታቸው ጥሩ ሆኖ ሳለ ተደራሽነታቸው ካልጨመረ አይሳካም ማለት ነው፣ ግብህን አትመታም። ስለዚህ መሆን ያለበት አጠር ያለ ፕሮግራም በተቻለ መጠን ከአምስት ደቂቃ ያለፈ አምስት ደቂቃ በጣም ረዥም ነው መነሱ በቃ እነሱ በሁለት በሶስት ደቂቃ አግኝተው መረጃውን አግኝተው መጠቀም ነው የፈለጉት። ስለዚህ አማካይ ሆኖ ያገኘሁት ወደ አራት ደቂቃ ፕሮግራሞች ሰርተ ፈጠን ብለህ ተናግረህ ብታቀርብ ጥሩ ነው የሚል ነገር ነው የተረዳሁት። ዶክተር ልልታ እንግዲህ ከአስራ አምስት ዓመታት ያላነሰ አገልግሎት ነው ያለሽ በተለይ በማህበረሰብ ውስጥ ያሉ እንቅስቃሴዎችን በማየት ፋይዳ አላቸው የሚባሉ አገልግሎቶችን በመስጠት በእነዚህ ዓመታት ውስጥ አስደሳች እና አሳዛኝ ክስተቶችን የተመለከት ሲታዘብሽ ይመስለኛል። ሁሉንም መጥቀስ አንችልም፣ ነገር ግን ማስተማሪያ የሚሆኑ ጉዳዮች ካሉ አንድ ሁለቱም ብታጋሪ። ነው አስደሳች ከሚለው ልጀምር። ወጣቶቻችን በሁለት ባህል እየኖሩ አዳጊ ልጆቻችን። እኔም በነገራችን ላይ ባለትዳር እና የሶስት ሴቶች ልጆች እናት ነኝ። በእነሱም ራሴና ያለው እኔም እንዳልኩ ወጣት ሆኜ ነው ወደዚህ ሀገር የመጣሁት። ያ በጣም ጠቅሞኛል። የባህል ግጭት የመረዳት ግጭት አሜሪካዊ ቤተሰብ ያለው ፈጥኖ የሚረዳው ነገር አለ ኢትዮጵያዊ ቤተሰብ ያለው ዘግየት ብለን አገናዝበን ብዙ ነገር የምንወስደው አለ በዚህ ውስጥ እያደጉ ልጆቻችን ቁም ነገር የሚደርሱ አሉ የእነሱን ስኬት በማየት በጣም እደሰታለሁ ምክንያቱም ከቤት ውጭ ሲሄዱ የአሜሪካን ማህበረሰብ ነው የሚጠብቃቸው የአሜሪካ ቤተሰብ ማህበረሰብ ደግሞ ታብታሙ እንደምታውቀው ብዙ ማህበረሰቦችን ስፓኒሽን፣ የአሜሪካውያን ጥቁሮችን፣ እኛንም ሌሎችንም አፍሪካኖችም ይዘዋል። ኢትዮጵያ ደግሞ ወይም ኤርትራ ቤታቸው ስትመጣ ሲመጡ ይጠብቃቸዋል። እኛ የምንጠብቃቸው እንዲያወሩ የምንጠብቀው እንዲ ከኛ ጋር እንዲግባ ምንጠብቀው ልክ ሀገር ቤት እንዳደግኩት ነው። እኔ እኮ እንደዚህ በወጣትነት ይመትቼ የኔ የምጠብቀው ነገር ልጆቼ እንደዛ እንዲያናገሩኝ ነው። በአማርኛ ነው የሚያወሩኝ ቤት ውስጥ የምንግባ በአማርኛ ነው፣ እንግሊዝኛ እንጠቀም ቤታችን ውስጥ። ስለዚህ ይሄንን ሁሉ ችለው ልጆች ትልቅ ደረጃ ሲደርሱ ማየት በጣም ደስ ይለኛል። ወደ ሁለተኛው ነጥብ ስመጣ የሚያሳዝነው ነው። የሚያሳዝነው ደግሞ እውነታ መሬት ላይ ያለው እውነታ ነው። ከዛ እውነታ ደግሞ እኛ ወላጆች እኛ በአብዛኞቹ የማህበረከስ ክፍሎች ሩቅነን፣ እጅጉን ርቀናል። በአመታት ርቀናል እና ያ ርቀት ያሳስበኛል፣ ያሳዝነኛል። ልጆች በህይወታቸው በዚህ ፈተና ውስጥ ሲያልፉ ጭንቀቱ፣ የጓደኛ ተጽዕኖ፣ የባህል ግጭቱ፣ ከወላጅ ጋር አለመግባባቱ፣ ያ ሁሉ ሲያልፉ ብቻቸውን ነው የሚጓዙት። የሚገርምህ ቤት ውስጥ ልጆች ይኖሩ፣ እኔም ልጆች አሉኝ። ብዙ ነገር ሁሉ ከትምህርት ቤት ጫና የሚመጣባቸው ያን ተቋቁሞ ቤት ሲመጡ እኛ ደግሞ እኛ ምንጠብቅባቸዋለን? ጥሩ ግሬድ እንዲያመጡ፣ መልካም ልጆች ስነ ምግባር እንዲኖራቸው፣ ያንን ተቋቁሞ ለማለፍ ግን አንደግፋቸው፣ ቁጭ ብለን አናወራቸው፣ እህ ብለን አናዳምጥም። በማህበራዊ ህይወት የተወጠርንን፣ በስራ የተወጠርንን፣ በራሳችን የጉል ጉዳዮች የተወጠርንን ለልጆች የሚሰጣቸው ጊዜ እጅግ አናሳ ነው። በየቤቱ ቢያንስ ግማሽ ሰዓት ጥርት ያለ ጊዜ፣ ኳሊቲ ታይም የሚሉት ማለት ነው ፈረንጆቹ፣ ጊዜ መኖሩን እጠራጠራለሁ። ከማብላት ከማጠጣት ሌላ ማለት ነው። ያ የተቋረጠ ያ ነገር ቤተሰብ ውስጥ ሊኖር ይገባል። ለምሳሌ ቅርብ ጊዜ አንድ የሚያሳዝን ነገር ሰማሁ። ምን ሰማሁ መሰለህ? አንድ እማውቀው ልጅ እማውቀው ልጅ ጥሩ ልጅ ነው ጥሩ ትምህርት ነው ያለው፣ ጥሩ ቤተሰብ ነው ያለው እና እከሌ እኮ ጋንግ ውስጥ ገባ አሉኝ። እንዴ አልኩ፣ ጋንግ ውስጥ ገባ። ገና ዘጠነኛ ክፍል መግባቱ ነው እንግዲህ፣ አስበው። ጋንግ ውስጥ ለምን ገባ? እናት አባቱ ሁለት ስራ ነው የሚሰሩት። በጣም ቢዚ ናቸው ባለሙያዎች ናቸው። ፕሮፌሽናልስ ናቸው። በጣም ቢዚ ናቸው። በስራ የተወጠሩ ማለት ነው ቢዚ ስል እና ልጁ የሚመራው ሰው በማጣቱ ጋንጉ ስትገባ ጋንጉ ስትገባ፣ የጋንጉን ባህል ማክበር አለብህ። መጠጥ ከሆነ ትጠጣለህ፣ ሐሽሽ የምታጨስ ከሆነ ታጨሳለህ። ሌላም ነገሮች ካሉ መግለጹ ሰዎችን ሊያሳዝን ይችላል። ከሴቶች ጋር መተኛትን ቢሆን ሌሎች ነገሮችም ጋንጉ የሚጠይቀውን ባህል ማድረግ አለብህ። ይህ ማለት ማለት ነው ልጁ ህይወቱ ተበላሸ። ቢወጣ ደግሞ ሊመጣበት የሚመጣ የሚችለውን ችግር አስበው። ስለዚህ እንዲህ አይነት አሳዛኝ ነገሮች አሉ። ቀንደኛ የልጆቻችን ጠላቶች ሐሽሽ ነው፣ ሁካ ነው፣ ቤፕ ማድረግ ነው፣ የጋንግ ካልቸር ነው። እነዚህ ነገሮች ልጆቻችንም በእጅጉ ይጎል እና ወላጆች ንቃተ ህሊናችን መጨመር አለበት ነው የምለው አንቺንም ጨምሮ ሌሎችም በዚህ እንቅስቃሴ ውስጥ ያሉ ሰዎች ከሞላ ጎደል የግል ጥረት የግል ወጪ እና የግል ልፋትን ነው እያንጸባረቁ የሚገኙት ነገር ግን በዚህ ያለው የኢትዮጵያ ማህበረሰብ እንዲያሉ አገልግሎቶችን በምን መንገድ ነው ሊያግዝ የሚገባው በዚህ አገልግሎት ላይ በእርግጥ የኔ አይነት አገልግሎት አዲስ ሊሆን ይችላል ለማህበረሰቡ ማለት እኔ የመጣሁት በኦንላይን ቢዝነስ ነው ኦንላይን ስልህ በድረገጽ ነው ነው የመጣው እንደምታየው የኮሚኒቲ ሴንተሮቻችን ቢሮ ይዘው ነው ሳየው ቢሮ ድር ይዞ ቁጭ ማለት ለአካባቢ ሰው ተደራሽ ነው ሳጠናጥናትን ማለት ነው ግን በኦንላይን ቅድም እንደተጫወት ነው በኦንላይን በድረገጽ በኢንተርኔት ስትመጣ ሀገር ውስጥም ከሀገር ውጭም አካባቢም በሩቅም ያለው ይዳረሳል። ይህን አገልግሎት ለመደገፍ በሚሰጡ አገልግሎቶች ውስጥ መሳተፍ ለምሳሌ ከኔስ ጀምርልህ ሜንቶርሽፕ እያሰብን ነው ለእነዚህ ለታዳጊ ወጣቶች። ሜንቶርሽፕ ምን ማለት ነው? ሜንቶርሽፕ ማለት የምክር አገልግሎት ነው። ልጆቻችንን እየመከሩ መንገዳቸውን እያቀኑ ያሰቡበት ደረጃ እንዲሄዱ ማድረግ ነው እንዲሳካ ማለት የቢግ ብራዘር ቢግ ሲስተር የሚሉትም ነው፣ ታላቅ እህትና ወንድም ከዛም ያለፈ የባለሙያ ምክርም አክለንበት ማለት ነው። ባለሙያዎቹን አምጥተን እንዲመከሩ እናደርጋለን። ይሄንን ፕሮግራም በቅርቡ ስንከፍትና ስናስተዋወቅ ማህበረሰቡ ያለውን ጥያቄ አቅርቦ ከጠየቀ፣ ካወቀ በኋላ ልጆቹን እዛ ውስጥ እንዲያስገባ እፈልጋለሁ። ምክንያቱም ፕሮግራማችን ሊዳብር የሚችለው ማህበረሰቡ ሲተባበር ነው። ልጆቹ ሲጠቀሙ ነው። አንድ ቤተሰብ ተጠቅመው ለሌላ ቤተሰብ ሲነግር ማህበረሰቡ ይጠቀማል ማለት ነው። በዚህ መልኩ ይህንን ስራ ሊደግፉ ይችላሉ። ሁለተኛ እያደረግን ያንን ነው አሁን እየተካሄደ ያለው ፕሮግራም የማህበረሰባችንን ሴቶች በተቻለ መጠን ወደ ንግድ ስራ ራስን ወደ መቻል እንዲገቡ ማድረግ ነው። መንገዱ ስታየው ቀላል ይመስላል። እኔ ግን ተጉዤበት ስላየሁት እውነቴን ነው ምል ፊት ለፊት ቁጭ ብሎ አንዳንድ ጊዜ መረጃ ያካኩሉ ጨዋታ ነው የሚጫወተው። በቃ መረዳታችን ማግኘት ይቀብዳል ያንን መረጃ አቅርቦ እንደሚረዱት ሰባብሮ በትክክሉ አስቀምጦ መስጠት ሴቶችን ወደ ንግድ አለም ውስጥ እንዲገቡ ራሳቸውን እንዲመሩ ቀላል ነው። ንግድ ለምሳሌ ከቤት ውስጥ አምባሻ መጋገር ሊሆን ይችላል፣ ወይም ደግሞ ኦንላይን በደረገ እቃዎችን መሸጥ ሊሆን ይችላል። በዚህ ውስጥ ሴቶች እንዲሳተፉ እንፈልጋለን። በአብዛኞቹ አባላቶቻችን አሁን ሴቶች ናቸው። ሁሉም የንግድ ስራቸውን እየጀመሩ ወይም ጀምረዋል። ልክ እንደኔ ናቸው ማለት ነው እና ህብረተሰቡ በመሳተፍ ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። በሌላው ሊደግፈን የሚችለው መረጃ የጋራ ነው። መረጃ የጋራ ነው ማለት አኮኮሎ ፋሚሊ ካመጣው መረጃ ይልቅ ብዙ ማህበረሰብ የሚያገኙ መረጃ ይበልጥ ነው። አየህ አንተ ያለህን መረጃ ስሰጠኝ እኔ ለህብረተሰቡ ሳጋራ፣ እኔ ያለሁትና ያለኝን ደግሞ ሳካፍል ሁላችንም በጋራ እናድጋለን። የኔ ብቻዬን ማደግ ለህብረተሰቡ ጥሩ ነው፣ ግን የጋራ እድገት አመጣ ህብረተሰብ እንደ ህብረተሰብ ማደግ ያለበት በጋራ ስናደግ ነው፣ እና ህብረተሰቡ ተሳትፎን ይቀጥል። ዳር ላይ ቆሞ የሚያይ ሰው ብዙ አይደግፍም። ቆይስ የት ነው የምትሄደው ብሎ ዳር ቆሞ የሚያይ ሰው ብዙ እድገት አያመጣም። ተሳትፎ ስንወድቅ አብሮ እጃችንን የሚያነሳ ስንበረታ፣ አብሮ የሚያበረታ ማህበረሰብ አብረን እናድጋለን ብዬ አምናለሁ። እጅግ በጣም አመሰግናለሁ ዶክተር ለልታ ረጋሳ ከሁሉ ፋሚሊ ስለተሰኘው ተቋም እንዲሁም ደግሞ በአጠቃላይ ለትውልድ ኢትዮጵያውያን ማህበረሰብ ለጥቁር አሜሪካውያንም ለኤርትራውያንም በእርግጥ የሚዳረስ አገልግሎት እንዳለ ሻውቃለሁ። እሱም በተመለከተ ለአጋራሽን ሀሳብ ሁሉ አድማጮች በተመልካቾች ስም በእጅጉ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው አበይት የሳምንቱን መዝናኛ ዜናዎች ታሰማናለች። ኢትዮጵያውያንና ጃማይካውያን አርቲስቶች የተጣመሩበት የሙዚቃ ፌስቲቫል በጃማይካ ሊካሄድ መሆኑን አቢሲኒያና ንጉስ ኢንተርቴንመንት አስታወቁ። በትላንትናው ዕለት በማሪዮት ሆቴል መግለጫ የሰጡት ተቋማቱ ሮያል የሙዚቃ ፌስቲቫል ክነ ጥበብ በመጠቀም የኢትዮጵያን በጎ ገጽታ ለዓለም ለማስተዋወቅ ያለመ ያሉትን ፌስቲቫል አስተዋውቋል። ሮያል የሙዚቃ ፌስቲቫል በሬጌ ሙዚቃ ላይ የተሰማሩ ኢትዮጵያውያንና ጃማይካውያን አርቲስቶች ስራዎቻቸውን እንደሚያሳዩበትም ከንጉስ ኢንተርቴንመንት የፌስቡክ ገጽ ላይ ያገኘ ነው መረጃ ያመላክታል። አቢሲኒያ ኢንተርቴንመንትና ንጉስ ኢንተርቴንመንት በመተባበር የሚያዘጋጁት ይህ ግዙፍ ፌስቲቫል ከግንቦት 18 እስከ ግንቦት 22 2015 ዓ ም ድረስ በጃማይካ ሞንቲጎቤ እንደሚካሄድም ተገልጿል። በዚህ ፌስቲቫል ላይ ከጄሜካ ተወዳጅ የሆኑ የሬጌ ሙዚቃ አቀንቃኞች መካከል ጄሲ ሮያል፣ ሲዝላ፣ ኮሎንጂ፣ ጂሶን ፓንተን፣ ሚኪ ግንራል እንዲሁም ደግሞ ከኢትዮጵያ ዳዊት ጽጌ፣ ሳሚዳን፣ ልጅ ሚካኤል፣ ካስማሰ፣ ዮሐና፣ ኒና ግርማና ያሬድ ነጉ ስራዎቻቸውን እንደሚያቀርቡ ተገልጿል። ሁለቱ ተቋማት ዓለም አቀፍና የሀገር ውስጥ የመዝናኛ ዝግጅቶችን በማዘጋጀት ከ15 ዓመታት በላይ የላቀ ልምድና ችሎታ እንዳላቸውም አስታውቀዋል። ጥቁሮችና በተለያየ መድሎ ስር ከሚኖሩ ከዝቅተኛ ማህበረሰብ የመጡ የጥበብ ሰዎችን ስራዎች ለእይታ እንዲቀርቡ የሚያደርገው የዲዝኒ ወርልድ አንድ ተቋም የሆነው ኦኒክስ ኮሌክቲቭ በኢትዮጵያዊቷ ንግስተ ሳባ ታሪክ ላይ የሚያተኩር የአንድ ሰዓት እርዝመት ያለው ተከታታይ ፊልም እያዘጋጀ መሆኑን አስታወቀ። ይህ ፊልምም የጽሁፍ ስራው ሲጠናቀቅ ሁሉ በተሰኘው የፊልም አውታር ላይ ለእይታ እንደሚቀርብ ኦኬ አፍሪካ በዚህ ሳምንት ዘግቧል። ኦኒክስ ዝቅተኛና ውክልና የሌላቸውን ማህበረሰቦችን ታሪኮችና ተግዳሮቶች ዙሪያ የሚሰሩ የጥበብ ስራዎችን በማጉላት ለሕዝብ ተደራሽ እንዲሆኑ በማድረግ ያተኩራል። ይሄ በንግስተ ሳባ ላይ የሚያተኩር ፊልምም ንግስቲቷ ኢትዮጵያን እንዴት በዓለም ላይ ካሉ ሀገራት ተርታ እንድትሰለፍ እንዳደረገች የሚያሳይ ይሆናል ሲልም ኦኪ አፍሪካ ዘግቧል። ፊልሙን ፕሮዲሲ ያደረገው የብላክ ፓንተር ፊልሞችን ዳይሬክት የሚያደርገው ሪያን ኮግል ሲሆን በየሎ ጃኬትስ ና ቻንትሊ ዌል በጻፈችው ሱፐርገርልስ የተወነችው ትውልደ ኢትዮጵያዊቷ አዚ ተስፋዬ በፈጠራ ኃላፊነት እንደምትሳተፍበትም ተገልጿል። አዚ ተስፋዬ እንደ ኤሮፓያን አቆጣጠር በ1922 በታህሳስ 20 በኦሬንጅ ካውንቲ ካሊፎርኒያ አሜሪካ የተወለደች ትውልደ ኢትዮጵያዊት ተዋናይት ስትሆን ሱፐርገርል በተሰኘው ፊልም ላይ ከመተወን በተጨማሪም እንደ ኤሮፓያን አቆጣጠር በ2014 ጄምስ ዘቨርጅን እና በስልከን ቫሊ ፊልሞች ላይ በጸሐፊነትና በተዋናይነት የሰራች ታዋቂ አርቲስት ናት። አዚ ተስፋዬ ምንም እንኳን በኩዊን ሺባ ፊልም ላይ ብትሰራም እስካሁን ድረስ ግን በፊልሙ ላይ ማን እንደሚተውን ይፋ አልተደረገም። ለመጨረሻ አንድ አመት ከፈጀ ቁፋሮ በኋላ በግብፅ 4300 ዓመታትን ያስቆጠረ አንድ ጥንታዊ መቃብርና መሚዎች ተገኝተዋል። በቅርቡ ከተገኙት በደርዘን ከሚቆጠሩት ቅርሶች መካከል ይህኛው አንዱ ነው። ለአንድ አመት ያህል ቁፋሮ ከተካሄደ በኋላ ታዋቂው አርኪኦሎጂስት ዛሂ ሐዋስ ግኝቱን በግብጽ ውስጥ ካሉት ጥንታዊ የድንጋይ ህንጻዎች ውስጥ አንዱ በሆነው በግስል አርሙዲር እንዲሁም ታላቁ መቃብር ተብሎ የሚጠራውን ስፍራ ይፋ አድርጓል። ከእነሱ መካከል ክሙም ዲጄዴፍ ከአምስተኛው ሱራ መንግስት የመጣ ቂስ ሚስጥር ጠባቂ የሚል ማዕረግ ያለው የቤተ መንግስት ጠባቂ ባለስልጣን ና ሜሪ ና ሄካሼፔፕስ የተባሉ ሰዎችም እንደተገኙም ተዘግቧል። ህዋስ ስለ ሄካሼፔፕስ በሰጠው መግለጫ ይህ መሚ እስካሁን በግብጽ ከተገኙት እጅግ ጥንታዊ ና የተሟላ መሚ ሊሆን ይችላል ያለ ሲሆን በቁፋሪ የተገኙ ሌሎች ዋና ዋና ግኝቶች ምስሎች ና ከተቦችም እንደሚገኙ አስታውቋል። በተመሳሳይ ባለፈው ሳምንት ተመራማሪዎች ሌሎች ብዙ ግኝቶችን አግኝተዋል። ለአብነትም ከክርስቶስ ልደት በፊት ከ1800 ዓመተ ዓለም እስከ 1600 ዓመተ ዓለም ዕድሜ ያላቸው በካይሮ በስተደቡብ ሉክሰር ከተማ አቅራቢያ የሚገኙ በደርዘን የሚቆጠሩ የቀብር ስፍራዎች ተገኝተዋል። በተጨማሪም የካይሮ ዩኒቨርሲቲ የሳይንስ ሊቃውንት ቡድን ከዚህ ቀደም ስለተገኘውና ና በአስራዎቹ እድሜ ውስጥ ስላለው አንድ ታዳጊ መሚን በተመለከተ ዝርዝር ጉዳዮችን በዚህ ሳምንት ይፋ አድርጓል። ቡድኑ ባደረገው የሲቲ ስካን አማካኝነት ከሟቹ ታዳጊ የተገኙት ክታቦች ታዳጊው በግብጽ የስልጣን ተዋረድ ውስጥ እጅግ ታላቅ ስፍራ ከነበራቸው መካከል መሆኑን መገንዘብ መቻላቸውንም ጨምሮ አስታውቋል። እነዚህ አዳዲስ ግኝቶችም ቱሪዝም ታላቅ ገቢዋ ለሆነችው ግብጽ ተጨማሪ የብስራት ዜናዎች ሆነዋል። አድማጮች ለምሽቱ ያስኩላቸው የመዝናኛ ዜናዎች እዚህ ላይ የተጠናቀቁ፣ ከቀሬ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። በመቀጠል ደግሞ በኒውዮርክ ከተማ ማንሃተን እድሜ ጠገብ የቤተሰብ የንግድ እንቅስቃሴዎችን በማህበራዊ መገናኛዎች ኃይል ለማሳደግ ጥረት ስለሚያደርጉ የእስያ አሜሪካውያን ወጣቶች የሚነግረንን ዘገባ እናቀርብላችኋለን። የቲና ትሬንህን ዘገባ ቆንጅታ እየታሰማናለች። እንደ አውሮፓውያን አቆጣጠር በ2020 መጋቢት ወር ውስጥ ኒውዮርክ ከተማን ኮቪድ-19 አብዝቶ አጥቅቷት እንደነበረ የሚዘነጋ አይደለም። የማንሃተን ቻይና ታውን ነዋሪዎችን ደግሞ ወረርሽኙ ድርብ ጉዳት ይዞባቸው ነበር የመጣው። ማህበረሰቡ የተጎዳው ኮቪድ የወትሮውን አኗኗርና እንቅስቃሴ ስላስተጓጎለ ብቻ ሳይሆን ተከትሎት የመጣው ዘረኝነትና የውጭ ሀገር ሰው ጠልነትም ከፋ ሲል በሚሰነዘርበት ጥቃትም ጭምር ተጎድተው ነበርና እናም አብዛኛው የውጭ ሀገር ተወላጅ የሆነው ይህ ማህበረሰብ እጅግ ከባድ ጊዜ ነበር ያሳለፈው። ይሁንና በማህበረሰባቸውና በባህላቸው ኩራት ይበልጡን እየተሰማቸው የመጡ አሜሪካ የተወለዱ የዚህ ማህበረሰብ አባላት እና ልጆቻቸው አዲስ ንቅናቄ ይዘው ብቅ ብለዋል። በማህበራዊ መገናኛው በመጠቀም ይህንኑ መልእክት በማስተላለፍ ላይ ናቸው። አሊስ ሊዩ ቻይና ታውን የሚገኝ ግራንድ ቲ ኤንድ ኢምፖርትስ የተባለ መደብር ባለቤት ነች። እንዲህ ስትል ታስረዳለች። ቻይና ታውን የሚገኘው የግራንድ ቲ ኤንድ ኢምፖርትስ መደብር ባለቤት ነኝ። ቤተሰባችን ውስጥ ከትውልድ ወደ ትውልድ እየተላለፈ ያለ የንግድ ድርጅት ነው። በተለይም ሻይ ቁጠልና፣ የቡድሃ ቅርጻቅርጽ እና ባህላዊ ቁሶቹንም እናቀርባለን። የአሊስ ሊዮ አባት ይህንን መደብር የከፈቱት ከ17 ዓመታት በፊት ነበር። አባቷ ኑሯቸውን አሜሪካ ካደረጉ ወዲህ ለመጀመሪያ ጊዜ ወደ ትውልድ ሀገራቸው ወደ ቻይና በሄዱበት ጊዜ ሀሳቡ መጥቶላቸው መደብሩን እንደከፈቱት ታስታውሳለች። ለረዥም ጊዜ አነጋግረዋቸዋል። የማያውቋቸውን ጓደኞቻቸውን አግኝተው ሻይ እየጠጡ አብረው ጊዜ አሳለፉ። ያን ጊዜ ታዲያ ሻይ ሁሉ ሰው በየቤቱ እንዲሁ የሚጠጣው ነገር ሳይሆን የሆነ ባህላዊ ስርዓት እየሆነ መምጣቱን አስተዋሉ። ከዚያም ይህን ነገር አሜሪካ ውስጥ ማስተዋወቅ አለብኝ የሚለው ሀሳብ መጣላቸው። ከውጭ ለሚመለከተው ሻይ መጠጣት በቻይናውያን ባህል አዲስ ነገር ሳይሆን የቆየ የተለመደ ነገር ተደርጎ ሊታይ ይችላል ትላለች ሊዮ። በተለመዱት የቻይና ምግብ ቤቶች ውስጥ በጣም እርካሽ የሆነ ውሃ ውሃ የሚል ሻይ አፍልተው በነጻ ይሰጣሉ። የአሊስ ሊዩ አባት ግን ይህንን ቀይረው የሻይን ስርዓት ሊያስተዋውቁ ተነሱ። አሊስንና ሌላዋን ሴት ልጃቸውን እንዲተባበሯቸውም አደረጉ። ማህበረሰባችን ውስጥ ለአንድ ጉዳይ መዋጮ መሰብሰቢያ መርሃ ግብር ሲኖር ወይም ደግሞ የምረጡኝ ዘመቻ ካለ በትምህርት ቤት ወይም ደግሞ ጎዳና ላይ አንድ ዝግጅት ካለ የቻይና ባህላዊ የሻይ ስነ ስርዓትን እነሳ ይታያለን ባለፉት ሁለት ዓመታት የኮቪድ-19 ወረርሽኝ ከተባባሰው እስያዊ ጠል ጥቃት ጋር ተዳምሮ ቻይናውያን የአነስተኛ ንግድ ባለቤቶች እጅግ አዳጋች ጊዜ ነው ያሳለፉት እዚህ ላይ ነው ማህበራዊ መገናኛ በደንብ ተጠቃሚ የሆነው ትውልድ ለማህበረሰቡ የደረሰው ከወረርሽኙ በፊት ማህበራዊ መገናኛ ላይ አንታወቅም ነበር ከዚያ ወዲህ ግን የልፕና ኢንስታግራም ላይ መውጣት ጀመርን። ይህንን ለማድረግ ታዲያ የወጣቱ ትውልድ እገዛ የግድ አስፈላጊ ነበር። ምክንያቱም ወላጆቻችን ማህበራዊ መገናኛን የማይጠቀሙት እንግሊዝኛውም ሆነ የቴክኖሎጂ እውቀት ስለሚቸግራቸው ብቻ ነበር። ሊዩ ታዲያ ብቻዋን አይደለችም። በቅርብ ዓመታት በእርሱ አድሜ ያሉ ሌሎችም የማህበረሰቡ አባላት ቻይናውያንን ማበልጸግና ማስተዋወቅ ላይ ትኩረታቸውን ያደረጉ በርካታ የበጎ አድራጎት ድርጅቶችን አቋቁመው እየሰሩ ነው። ገና ብዙ መስራት አለብን ትላለች። አለስ እዚህ ሰፈራችን የተሳሰረበትን ጠብቀው የሚያቆዩ ጠንካራ ባህላዊና የንግድ ተቋማት ከሌሉን በቀላሉ ሊፈራረስብን ይችላል። እርሷ እንደምትለው ይህ የኢኮኖሚ ህልውናዋ ጉዳይ ብቻ አይደለም፣ ከመጣችበት ማህበረሰብ ጋር የሚያስተሳስራት መሰረቷም ጭምር እንጂ። የማውቃቸው በእኔ እድሜ ያሉ ብዙ እስያዊ አሜሪካውያን፣ ቻይናዊ አሜሪካውያን አሉ። አግብተው ቤት ሲይዙ እጅግ ባህላዊ የሆነ የሻይ ስርዓት መጋበዝ አይችሉም። አዝናለው። በቃ ዝም ብለው የትም በየምግብ ቤቱ እንደሚደረገው የሆነውን አይነት ሻይ በቴርሞስ አቅርበው እየቀዱ መስጠት ይለምዳሉ። ምክንያቱም ለዚያ ባህላዊ ስርዓት የሚያስፈልገው ዕቃ በሰርግ ስጦታ ስለማይመጣላቸው ነዋ። አሊስ ሊዩ ትቀጥላለች። ነጮች ባልሆኑ ማህበረሰቦች ውስጥ ትናንሽ የንግድ ድርጅቶች ለማህበረሰቡ ያላቸው አስተዋጽኦ በሚሸጡት ዕቃ ወይም ደግሞ በሚያቀርቡት አገልግሎት አይወሰንም። ባህላዊ ትውፊቶችንም ያስተምራሉ። አስከትላም ጥንታዊ ባህሎቻችን እንዳይጠፉ የምንጠብቅበት አዳዲስ ዘዴዎችን መፈለግ ግድ ይላል ብላለች አሊስ ሊዩ። ጣቢያው፣ የአሜሪካ ድምፅ ስተከታተሉት የነበረው ደግሞ ጋቢና ቪኦኤ፣ በመስተንግደው ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ፣ አብረናችሁ አምሽተናል። መልካም የሳምንት ማገባደጅ ይሆንላችሁ። መልካም ምሽት